ከኤስቤስ አማርኛ ጋር ኖት። ከኤስቤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ሊጎብኙ። ከማኅበረሰብ ለማኅበረሰብ አቶ ተስፋዬ እንደሻው በኢትዮጵያ ማህበረሰብ ማህበር ቪክቶሪያ ፕሬዚደንት እንዲሁም ደግሞ አቶ አለማየሁ በዛብህ በቀድሞ የ የኢትዮጵያ ማህበረሰብ ማህበር በቪክቶሪያ ጸሐፊ በቅርቡ ለሰደድ እሳት እርዳታ በኢትዮጵያውያን ማህበረሰብ በሚል በተቋቋመው የእርዳታ ቡድን ውስጥ በማገልገል ላይ ይገኛሉ። በመጪው እሁድ ስላዘጋጁት ፕሮግራም በተመለከተ ሀሳባቸውን ሊያካፍሉን እዚህ ተገኝተዋል። በቅድሚያ አቶ ተስፋዬ፣ ይህንን ፕሮግራም ለማዘጋጀት የተሰባሰባችሁት የቡድን አባላት እነማን ናችሁ? መቼስ ነው መሰባሰብን የጀመራችሁት? በጣም አመሰግናለሁ ስለተሰጠነ እድል። የዚህ የሰደድታ እርዳታ በኢትዮጵያ ማህበረሰብ ከስምንት ሳምንት በፊት ነው የተዋቀርነው። የኢትዮጵያ ኮሚኒቲ በበላይነት የሚመራው የኢትዮጵያ ባህልና ስፖርት ፌዴሬሽን፣ ኢትዮጵያን ውመን አላያንስ ኢን ቪክቶሪያ፣ ሰላም ሶሻል ስፖርት ክለብ፣ ይድነቃቸው ሶሻል ስፖርት ክለብ፣ ብሬቭ ሃርት፣ ኢትዮጵያ ሶማሊያን ኮሚኒቲ፣ ጋምቤላ ኮሚኒቲ፣ መድሃኒ አለም፣ ሚካኤል፣ ተክለ ሃይማኖት አብያተ ክርስቲያናቶች የፕሮቴስታንት ቤተ ክርስቲያን ህብረት እንዲሁም የኢትዮ አውስትራሊያ ቤኔፊት ሶሳይቲ ኢን ቪክቶሪያ የሚባለው የእድር ማህበርም ጭምር እነዚህ ሁሉ በአንድ ላይ ሆነን ለእነዚህ ሳምንታት አብረን ቁጭ ብለን መክረን ለልጆች ለትውልድ ይሆናል የምንለውን ይህን ጥምር ዝግጅት ለማድረግ ወስነናል እና ይህንን የእራት ዝግጅት ለማድረግ የተቀደሰ ዓላማ ነው። ከሌላው ጊዜ የተለየ ነገር ነው። ምናልባት ኢትዮጵያውያኖችን አንድ የሆነ ታሪካዊ ዕለት የሚያሰኝ ለህፃናቶችም የወደፊት ጥሩ የሆነ ምሳሌ የሆነ ምግባር ነው ብለን ነው ያዘጋጀነው። እንደሚታወቀው በመላው አውስትራሊያ የሚገኙ የተለያዩ ማህበረሰቦች ማህበረሰባቸውን በመወከል እርዳታ ሲያሰባስቡ ቆይተዋል። የዘንድሮ የአውስትራሊያ የሰደድ እሳት ከፍተኛ ጥቃትን አድርሷል። ከአውስትራሊያ ብቻም ሳይሆን ከውጭ ሀገር የሚገኙ ባለሙያዎች ሁሉ የእርዳታ ማሰባሰብ ፕሮግራሞችን እያደረጉ ይገኛሉ። ኢትዮጵያንም ያለንን አስተዋጽኦ ማበርከት አለብን በሚል ነው የተሰባሰባችሁት። ቀደም ሲል አቶ ተስፋ እንደገለጹት ማለት ነው። አቶ አለማየሁ እርሶም በዚህ ህብረት ውስጥ በአንድ ላይ በመሆን በማገልገል ላይ ይገኛሉ። በመጪው እሁድ በሚደረገው የገንዘብ ማሰባሰብ ፕሮግራም ላይ ምን ምን ዝግጅቶች ይኖራሉ? ፕሮግራሙንስ በምን መልክ ነው ለማካሄድ ያቀዳችሁት? አመሰግናለሁ። ይህን አጋጣሚ ድል ስለሰጠሽን ማርታ። ማንኛውም ነገር ከነሳቱ ጀምሮ አቶ ተስፋ ህብረት ነው ስርአቱ ገልጾታል። እና እንግዲህ ልናደርግ ያሰብነው ነገር ምንድን ነው? ባለፉት ስምንት ሳምንታቶች በተከታታይ በተለያየ ሁኔታ እያቀድን ምን ማድረግ እንዳለብን እና በምን አይነት ሁኔታዎች ላይ ወደ ስራ መተርጎም እንዳለበትና የፈንድ ራይዚንግ ካፓቢሊቲያችንን ከፍ ሊያደርግልን የሚችለውን ነገር ስንዋዩ ቆይተን ወደ ስራ ገብተናል እና እንግዲህ ለዚህ ድርጊት ያደረግነው ነው ምንድን ነው፣ በተለያዩ የተለያዩ የእምነት ተቋማቶችን ሁሉ ደርሰናል። እነሱም በተለያየ አጋጣሚ በራሳቸው ፈንድራይዝ የሚያደርጉበትን ሁኔታዎች አድርገዋል። ማህበረሰቦችም እንደዚሁ አድርገዋል። ከዚህ ባሻገር የተለያዩ የቢዝነስ ተቋማቶችንም በተከታታይ ጊዜያቶች እየሄድን ደርሰናል። የሚችሉትን ያክል ገንዘብ በዚህ ሁኔታ ላይ ኮንትሪቢዩት እንዲያደርጉና አቅማቸው የፈቀደውን ያክል ደግሞ በዚሁ እርዳታ ሊያደርጉ የሚችሉበትን ሁኔታ አስተካክለናል። ትልቁ ግን ዝግጅት የሚኖረው አሁን በቅርቡ የሚቀጥለው እሑድ ማርች ስምንት የዲነር ዝግጅት ይኖረናል። ፈንድራይዚንግ ዲነር ይኖረናል። በዚያም ውስጥ የተከታተቱ ብዙ የተለያዩ ፕሮግራሞች ይኖሩናል። ይህ ደግሞ ፈንድራይዚንግ እስከሆነ ድረስ ማንኛውም ሰው ልቡ የሚሻውን ነገር ሁሉ ሊያደርግ ይችላል። በውስጥም ደግሞ የሚኖሩ አንዳንድ ዝግጅቶች ስላሉ ከዚያ በኋላ እንግዲህ ሁኔታው እየመራን ማድረግ የምንችለውን ያክልና ከፍተኛ የሆነ ገቢ አሰባስበን ለዚህ በችግር ላይ ላሉ ሰዎች ለማድረስ እንሞክራለን ማለት ነው። በዚሁ አጋጣሚ ራት ዝግጅት የሚደረግበትን ለመግለጽ ያክል አድራሻው አምሳ ስድስት ራሌ ሮድ የኢትዮጵያን ኮሚኒቲ ጽህፈት ቤት አዳራሽ ውስጥ ነው የሚደረገው። የሚደረግበትም ሰዓት ከስድስት ሰዓት ሲክስ ፒኤም ጀምሮ ነው የሚሆነው በዚሁ ጉዳይ ላይ መሳተፍ የሚፈልጉ ወጣቶች አንዳንድ ኦርጋናይዝ ልናደርጋቸው የምንፈልጋቸው ነገሮች ቢኖሩ ቀደም ብለው አራት ሰዓት አካባቢ መጥተው እንዲረዱን በዚሁ አጋጣሚ ጥሪ ማድረግ እንፈልጋለን። በተለይ እስካሁን ድረስ የተባበራችሁን የወንጌላዊ ቤተክርስቲያኖች፣ የኦርቶዶክስ ቤተክርስቲያኖች በግለሰብ ደረጃ ብዙ ጊዜያችሁን አጥክማችሁ ላደረጋችሁልን ሁሉ በጣም እናመሰግናለን። ካሁን በኋላም ለዚህ ለመጨረሻው የዲነር ፈንድራይዚንግ ዝግጅት በሙሉ ኃይላችሁ እንደምትተባበሩን እርግጠኛ ነን። በተጨማሪም በዚህ በዝግጅቱ ቦታ ላይ መምጣት ለማትችሉ ሰዎች በተለያየ ምክንያት ልባችሁ ፈቅዶ ልተአደርጎ የምትፈልጉትን ነገር በስራ ሆነም በተለያየ ምክንያት ከጠራችሁ የባንክ አካውንት በዚያ በፖስተሩ ላይ የተቀመጣለ፣ በዚያ በኩል የምትችሉትን ያክል እንድትረዱና ያው አላማችንን ተግባራዊ ለልጆቻችን ፕራውድ የምንሆንበትን እነዚህ ደሞ እጃቸውን ዘርግተው እኛም በቅፋቸው ውስጥ አስገብተው በብዙ ነገር የጠቀሙንን ህዝቦች አሁን በእንደዚህ አይነት ሁኔታ ላይ የእናንተ ችግር የእኛ ችግር ነው ብለን በዚህ ሁኔታ ተሳታፊ እንሆን ዘንድ የእያንዳንዳችሁን ትብብር እንዳትነኩን በመካከላችንም እንድትገኙ ፓርቲስፔት እንድታደርጉልን በማክበር ጠይቃለሁኝ። በጣም እናመሰግናለን። አቶ ተስፋዬ እንደሻው በኢትዮጵያ ማህበረሰብ ማህበር ቪክቶሪያ የኢትዮጵያ ማህበረሰብ ማህበር ፕሬዚደንት፣ እንዲሁም አቶ አለማየሁ በዛብህ የቀድሞ የኢትዮጵያውያን ማህበረሰብ ማህበር በቪክቶሪያ ጸሀፊ በመጪው እሁድ የሚከናወነውን የገቢ ማሰባሰቢያ ዝግጅት መሰረት በማድረግ ነበረ ሀሳባቸውን እየሰጡን። ሁላችሁንም እናመሰግናለን፣ እናመሰግናለን፣ እናመሰግናለን። ከማህበረሰብ ለማህበረሰብ